የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922 እና 25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አሰቃቂ አሳዛኝ የሚሉት ቃላት ሊገልጹት አቅም የላቸውም። የሚፈልጉትንና ከዚያ የሚያደርሳቸውን የሚያውቁ በሚመስላቸው በጥላቻና የሰው ባልሆነ የክፋት ምግባር የሚመሩ ጨካኞች በሊቢያ በንጹሐን ኢትዮጵያውያን ስደተኞች ላይ የተፈጸመው ድርጊት፣ በእርግጥ በውል የሚታወቅ ነገር ቢኖር ለእርሱ የቆሙ የሚያስመስሉበት እምነት ከሚሰብከው ፍቅርና ርኅራሄ ይልቅ ቅንጣት የሰብአዊነት ሰው የመሆን ጠባይ የጎደላቸው በጭካኔና በጥላቻ የተሞሉ የህይወት ባዶዎች መሆናቸው ነው። በቅርቡ ንጹሐን ኢትዮጵያውያን በአሰቃቂ መንገድ ቀልተው የገደሏቸው ጽንፈኞች ቡድን የአይሲስ አባላት ድርጊት ለክፋት ስራው ሰለባ የሆኑት ብቻ ሳይሆኑ ሌሎች አያሌሺ ኢትዮጵያውያን እጅግ በከፉ አደጋዎች ለታጠረው መንገድ ለስደት የሚያበቃቸውን ጨምሮ እንደ አገር በኢትዮጵያውያን ሁሉ ላይ የተቃጣው ይህ የክፋት ስራ መንፈስ ያውቃልና ለጉዳቱ ሰለባ የሆኑት ወገኖች ቤተሰቦችና መላው ህብረተሰብ የመንፈስ ስብራት ይጠገን ዘንድ ብርታትና ጊዜን ግድ ይላል። በኢትዮጵያ የአራቱ ታላላቅ ቤተ እምነቶች መሪዎች ለተከታዮቻቸው ሁሉም እንደየእምነቱ ይበጃል የሚሉትንና በየግላቸውም አስከፊውን ዜና የሰሙበትን ቅጽበት ይነግሩናል። ሚያዚያ አስራ አንድ ቀን ሁለት ሺ ሰባት አመተ ምህረት እሁድ እለት ከቀኑ አስር ሰዓት ከሰዓት በኋላ ነው። እኔ የሰማሁት ከዛን ጊዜ ጀምሮ ያው በኢትዮጵያ ምድር ላይ ከባድ ሐዘን የወረደው በሕዝበ ኢትዮጵያ በሙሉ። ይህ በየበኩላችን ልባችን ቆስለዋል፣ ደምተዋል። በእውነቱ ይሄ ሁኔታ በጣም በጣም አንገብጋቢ ነው። ወጣቱን ማዳመጥ ማወያየት፣ ማነጋገር በእኛም በሃይማኖት መሪዎች በኩል ያስፈልጋል ብዬ ገምታለሁ። እና የመጀመሪያው መንግስት ላይ ምን ያህል ታነሳላችሁ ለተባለው እዚህ ሀገር የተቋቋመ ሕገወጥ የሰዎች ዝውውርን የሚከላከል ምክር ቤት አለ። እዛ ሰባታችንም የሃይማኖት ተቋም ምክር ቤቱ አባል ሆነን እየሰራን ያለ ነው እዛ ላይ እነዚህንም ነገሮች አንስተን የምንወያይበት ሰፊ እድል አለ። ሰዎቹ የእስልምና ሃይማኖት ጠበቃ አድርገው ራሳቸውን ሰይመው የሚንቀሳቀሱ ቢሆንም ተግባራቸው ሲታይ በጭራሽ ከእስልምና ጋር የሚጻረርና የሚጋጭ ነው። በመጀመሪያ ደረጃ በእስላም ነፍስን ያጠፋ ሰው ምሕረት የለውም አላህ ዘንድ የአዳም ዘርን ከፈጠር ከፈጠርናቸው ፍጥረታት በሙሉ የተከበሩ ናቸው ብለው ነው ያለው አላህ። እነዚህ ሰዎች ይህንን የቁርአን ቃል ጥሰው በድፍረት ነው ይህን እንግዲያ የፈጸሙት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁህ አቡነ ማቲያስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርእሰ ሊቃነ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሥራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጎ እንዲሁም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል የምሽቱ እንግዶቻችን ናቸው። የራዲዮ መጽሔት ዛሬ ሙሉ ዝግጅቱን ለዚህ አብይ ጉዳይ አውሎታል። የተወደዳችሁ የራዲዮ መጽሔት ታዳሚዎች ጤና ስትልን እንደምን አመሻችሁ? እንደምን ሰነበታችሁ? ከዛሬ እሁድ ሚያዝያ 18 2007 ዓ ም የራዲዮ መጽሔት ልዩ ዝግጅት ጋር የፕሮግራማችንን አቀናባሪ ቴሌላይን ባክን ይዘን የአሜሪካ ድምፅ ራዲዮ መጽሔት አዘጋጆች አሉላ ከበደና አዲሱ አበበነን አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ከባድ ርዕደ ምድር ዛሬ የኔፖልን ካትማንዱ አካባቢ ሰብቋል። ይህ የሆነውም ዋናው የመሬት መንቀጥቀጥ ከ2200 በላይ ሰዎችን በገደልና ሕንፃዎችን ባፈራረሰ ማግሥት ነው። ከዩናይትድ ስቴትስና ሌሎች አገሮች የተላኩ የእርዳታ ሰጪ ቡድኖች በሕይወት የተረፉትን ከየፍርስራሹ ስር ፈልጎ ለማትረፍ በሚደረገው ጥረት ተሰማርተዋል። የዩናይትድ ስቴትስ የከርሰ ምድር ጥናት ማዕከል እንደሚለው የዛሬው 6.7 የመዘነው ርዕደ ምድር በትንሹ ከሌሎቹ 18 አነስተኞች ከባዱ ነው። ከባዱ ነውፅ የተሰማው ከኔፖል ዋና ከተማ ከካትማንዱ በስተ ምስራቅ 65 ኪሎ ሜትር ርቀት ላይ ቢሆንም በትክክል ያደረሰው ጉዳት ግን እስካሁን አልተገለጸም። 7.8 የመዘነውና ከካትማንዱ ሰሜን ምዕራብ ሰማንያ ኪሎ ሜትር ርቀት ላይ የደረሰው የመሬት ነውፅ ግን አብዛኛውን የከተማይቱን ታሪካዊ ማዕከል በብርቱ ጎድቷል ተብሏል። በየመን ዛሬም ውጊያው ተጋግሎ ቀጥሏል። በሳዑዲ አረቢያ የሚመራው የህብረቱ ጦር አውሮፕላኖች ዋና ከተማዋ ሰና አቅራቢያ በቤተ መንግስቱ ዙሪያ ያሉ የሁቲ አማጽያንን ጠንካራ ይዞታዎች ደብድበዋል። በደቡባዊቷ የወደብ ከተማ በኤደንም በየብስ ግጭቶች ደርሰዋል ተብሏል። ምንጮች በትንሹ አምስት ያህል የአየር ጥቃቶች ሰና አቅራቢያ የሚገኙ የጦር መሳሪያ ግምጃ ቤቶች ላይ መድረሳቸውን ገልጸዋል። ይህ በእንዲህ እንዳለ ሌላ የአየርና የባህር ኃይል እገዛ የተደረገለት እግረኛ ጦር ኤደን የሚገኙ ሁቲዎች ላይ ያነጣጠረ ጥቃት አድርሰዋል። ሸሽተው ሳዑዲ በሚገኙት በፕሬዚደንቱ አቤድ ራቦ ማንሱር ሃዲ ደጋፊዎችና በተቃዋሚዎቻቸው መካከልም የጎዳና ላይ ግጭቶች መካሄዳቸው ተነግሯል። በሪያድ የሚመራው የአየር ጥቃት ዘመቻ ከተከፈተ ዛሬ እሁድ ልክ ሁለተኛ ወሩ ነው። በሌላ ዜና የተባበሩት መንግስታት ድርጅት የሞሪቴኒያኑን ዲፕሎማት ኢስማኤል ኡርድ ሼክ አህመድን በየመን አዲሱ ልዩ መልእክተኛ አድርጎ ሾሟል። አዲሱ ተሿሚ የሰላሙን ንግግር በአዲስ ለማስጀመር በቅርበት የሚሰሩትም ከጸጥታው ጥበቃ ምክር ቤት አባላት ጋር ብቻ ይሆናል ተብሏል። በቶጎ የትላንቱን ፕሬዝደንታዊ ምርጫ ተከትሎ የድምፅ ቆጠራው እየተካሄደ ሲሆን በውጤቱም የወቅቱ ፕሬዝደንት ፎሬ ኛሲምቤ በስልጣን ላይ እንደሚቆዩ ይጠበቃል። ፕሬዝደንቱ የሚወዳደሩት ለሦስተኛ አምስት ዓመት የሥራ ጊዜ ሲሆን ይህም ቤተሰቦቻቸውን ለሃምሳ ዓመታት ግድም ስልጣን ላይ እንዲቆይ ያስችላቸዋል ተብሏል። ፎሬ እንደ አውሮፓን ዘመን አቆጣጠር በ2005 ስልጣን ላይ የወጡት የአባታቸውን ኛሲምቤ ኢያዴማን ኅልፈት ተከትሎ እንደነበር ሲታወቅ ያዴማ ያችን የቀድሞዋን የፈረንሳይ ቅኝ የተገዢ ሀገር ለሰላሳ ስምንት ዓመታት አስተዳድረዋል። የተቃዋሚው ፓርቲ መሪ ዣን ፒየር ፋብሬ በዚህ ምርጫ በሁለተኝነት ሊጨርሱ እንደሚችሉ ተገምቷል። በጠቅላላ ድምፁን ለመስጠት የወጣው ብቁ መራጭ አርባ ከመቶ ይሆናል ሲሉ የምርጫ ታዛቢዎች ተናግረዋል። ቶጎ የምርጫውን ሂደት በሚቃወሙ ሰልፈኞች ላይ አመፃን አካሂዳለች ሲሉ የሰብአዊ መብት ቡድኖች ይከሷታል። በመጨረሻም ተጠርጣሪ የቦኮ ሐራም ነውጠኞች ቻድ ሐይቅ ውስጥ በሚገኝ አንድ ደሴት ላይ ያለ የኒጀር የጦር ሠራዊት ካምፕ አጥቅተው በርካታ ወታደሮችን ገለዋል። የኒጀር ጦር ሠራዊት ምንጮች እንዳሉት የሞተር ጀልባ የሚጠቀሙ በብዙ መቶች የተቆጠሩ ታጣቂዎች ናቸው ትላንት ጠዋት በካራምጋ ደሴት ላይ ጥቃቱን ያደረሱት። የሰለባዎች ቁጥር በትክክል ምን ያህል እንደሆነ አልተገለጸም። አንድ ስማቸው ያልተጠቀሰ ባለሥልጣን ግን ጦር ሰራዊቱ ላይ ብዙ ጉዳት ሳይደርስ እንዳልቀረ መግለጻቸው ተሰምቷል። የኒጀር መከላከያ ሚኒስቴር ባወጣው መግለጫ ደሴቲቱን ከነውጠኞች ለማጥራት ከሸሪኮች ጋር ዘመቻ እየተካሄደ ነው ብሏል። ኒጀር፣ ቻድ፣ ካሜሩንና ናይጄሪያ የቻድ ሐይቅን የሚዋሰኑ ሲሆን ሁሉም ደግሞ በቦኮ ሃራም ላይ በተከፈተው የህብረት ጦር ይሳተፋሉ። ዜናው አበቃ። ይቅር በሉን ከእንግዳ ተቀባዩ አገር ከኢትዮጵያ ከናታችሁ እግር አጥቦ አልጋን ጥፎ ከሚያሳድር ወገናችሁ በሃይማኖት ተቻችሎ በእምነት ተፈቃቅሮ ከተሠራው መንደራችሁ ከሚዋልበት ምድራችሁ ርቃችሁ ብትደርሱ ከሰው አገር ቀን ከሌሊት ተጉዛችሁ ውሃ ጥም፣ ንዳድ፣ ረሃብ፣ ሕመም፣ ናፍቆት አድክሟችሁ ተስፋ የሞላው ሰላማዊ ሕይወት ኑሮ ፈልጋችሁ እንደ ድሮ ቢሆንማ ይህ አልነበረም ውለታችሁ። ግን እኛስ እረኛስ መቼ ጠቀምናችሁ? በቸልታ ደንዝዘን በራስ መውደድ ተሸፋፍነን ለሰው በላ አረመኔ ለጨካኞች ሰጠናችሁ። ከፍቶአችሁ ስትሰደዱ ስትሄዱ አገር ጥላችሁ ችግር ድህነት አባሮ በየበረሃው ሲያረግፋችሁ ዞር ብለን ሳናያችሁ ከቁጥር ሳንጽፋችሁ ኑሮውን የማሸነፊያ አማራጭ ተነፍጋችሁ ከሰፈር ከቀየው ስጠፉ ይህ ትሄዱብን ያላልናችሁ ባለጸጋ ጸጋ ሲንጋችሁ ጒልበተኛው ሲያጠቃችሁ ባለ ዘመን ተጠይፎ ባለ ሥልጣን ሲረግጣችሁ፣ መቼ ታየን በደላችሁ መች ተሰማን ጩኸታችሁ? ይቅር በሉን ወንድሞቼ ከእኛም አለ ብዙ ጥፋት። መቼ አሰብ ነው ይህን መዓት መች ጠበቅ ነው ይህን ክፋት እንባችንን ብናፈሰው ላንለውጠው ዕጣችሁን በሐዘን ብንቈራመድ ላንመልሰው ደማችሁን። እናንተስ አርፋችኋል ጸንታችሁ በማተባችሁ በሰማዕትነት ማዕረግ በአምላክ ፊት ተውባችሁ። እዘኑልን እንጂ ለእኛ በሕሊና ለቈሰል ነው በመከራ ሰቆቃችሁ እርቃናችንን ለቀረ ነው መደጋገፍ መተሳሰብ ደግነትን ላረከስ ነው የወገን ፍቅር ወግ ማረጉን ተረት ተረት ላደረግ ነው። ይቅርበሉን አጥፍተናል፣ ስንቱን ንቀን ስንቱን ገፍተን የስንቱን ሕልም አምክነናል። አይዞሽ አይዞህ ማለት ተስኖን የስንቱን ቅስም አድቀቀናል። ቆም ብለን ጊዜ ወስደን ከማቃለል የሰው ችግር ከማዳመጥ የሰው ብዞት ሰው መሆንን አዳክመነው አጠነክርን ስደት ግዞት፣ ፍቅራችን ቀዘቀዘና ንፉግነት ነገሰና ረስተንትተናችሁ የችግር ምንጭ ችግረኛ ሆኖ መኖር ቢከብዳችሁ ልማት እድገት ብልጽግና ትርጉም የለሽ ባዶ ወሬ ከንቱ ምኞት ሆኖባችሁ ራቃችሁ፣ ተለያችሁ ከምትወዷት አገራችሁ መከፋት ጉዳታችሁን እያየን እንዳላየን ባይተዋር እንዳረግናችሁ ስደታችሁ አለያየን። ይቅርበሉን ወንድሞቼ መቼ ታየን ይህ ሰቆቃ መቼ አሰብ ነው ውጥናችሁ በጭቃኔ እንዳበቃ ቅርብ ሆናችኋልና፣ ለፈጣሪ ላለም ጌታ እናንተም እሺ በሉን፣ ከእርሱም ይምጣልን ይቅርታ። የዘወትር አድማጫችን ቴዎድሮስ አበበ ይቅር በሉን በሚል ርዕስ ባደረሰን ስነ ግጥም የዛሬ እሁድ ሚያዝያ 18 2007 ዓ.ም ዝግጅታችንን ጀምረናል። ቴዎድሮስ አበበን እናመሰግናለን። ሊስ ዋንደር ቤት አልባ የጎዳናው መንገደኛ እንደማለት። የማሆይ ጽጌ ማርያም ገብሩን ያን ተወዳጅ ዜማ ነበር ያስቀደም ነው። ዛሬ ድምጽ ያላቸው ብዙ ዘፈኖች አይኖሩንም። በሙዚቃ መሳሪያ ብቻ የተቀነባበሩትም ነው። ከዛሬው ዝግጅት ጋር የሚሄድ የስዩም ኢኩን አምላክ ይባላለሁኝ። ታናሽ ወንድሜ ነው እያሲኩን አምላክ ሊቢያ ሲሄድ በዚህ በሱዳን ነው የሄደው። ከሱዳን በአይሮፕላን ትሄዳላችሁ ተብለው ነበር እዛ ድረስ ሲሄዱ፣ ከዛ በኋላ ግን ወደ ሊቢያ ይዘዋቸው ሄደው በመርከብ ነው የምትሄዱት አሏቸው። ሱዳን ድረስ እያለ በስልክ አገኘው ነበር። ሁለተኛ ወሩ ነው ወደ ሊቢያ ነገ ልነሳ ስለሆነ ብር ላክልኝ ብሎ ብር ልኬለታለሁኝ። ፌስቡክ ላይ ነው ያየሁት። ስሙ አልተጻፈም ያለ ጓደኛውም እሱ መልክ በደንብ ይለያል። ንግግር የሚያደርገው ይሄ የሚያርደው እሱ አጠገብ ስለነበረ ካሜራው እሱ ላይ ስላተኮረ የእሱ በደንብ ይታያል። አጠገቡ ተንበርክ ባልቻ በለጠ የሚባል አብሮት ከዚህ ሄደ። እሱም አንድ ላይ ነው እንደዚያ ይሆኑት ነው። አይናችን ያየው ነገር ስለሆነ ማጣራት የሚያስፈልገው ነገር አይደለም። ኤርሚያ ሰለማ ይባላል። እኔ አጎቴን የሞተብኝ ባልቻ በለጠ ይባላል። የእናቴ ወንድም ነው። አንደኛው ደግሞ አብሮ አደጉ እያሱ ይኩን አምላክ ይባላል። ጓደኛሞች ናቸው የአንድ አካባቢ ከአዲስ አበባ ነው። ከሁለት ወር በፊት የተነሱት። ከዚ በኋላ ሱዳን ገቡ። ወር ከቆዩ በኋላ ነው ወደ ሊቢያ የሄዱት። ከዛም በኋላ ያው በአስራ አምስት ቀኑ አሁን የምናየው አደጋት። እናቴ አባቴ በተሰበሰብንበት ትናንትና አንድ ሰዓት አካባቢ ፕሬስ ቲቪ ማሳየት በጀመረበት ሰዓት ላይ ቁጭ ብለን እናቴ የወንድሟን መርዶ እኛ ደግሞ ያጎታችንን መርዶ በእንደዚህ አይነት መልኩ ቤተሰቡ በእንደዚያ አይነት መልኩ የተመለከተው የመጀመሪያው ቀና ብሎ የሚታየው ባልቻ በለጠ ይባላል። የሀይስ መሪ የሆነው ጥቁር ልብስ የለበስ ከሌላው በተለየ ሁኔታ ማ የሚታየው ደግሞ እያሱ ይኩን አምላክ ይባላል። ጥቁር የለበሱትን በጥይት ሲደበድቧቸው ነው ሪሴንት የሆኑ ፒክቸሮች የሚያሳዩን። እያሱ ይኩን አምላክን ደግሞ አንገቱን በመቅላት ሀዘኑ ከባድ ነበረ። ሌሊቱ ሙሉ ስናለቅስ አደርን ዋልን። ጽንፈኛው ቡድን አይሲስ በሊቢያ በንጹሐን ኢትዮጵያውያን ላይ በፈጸመው አሰቃቂ የግፍ ግድያ ልባቸው ካደማና አስደንጋጩም ድንገተኛ ሐዘን ካንገላታቸው የቤተሰብ አባላት የሁለቱን ድምፅ ነው የሰማ ነው። በመግቢያችን ያስተዋወቅ ነው ውይይት ነው ቀዳሚው አሰቃቂና አሳዛኝ የሚሉት ቃላት ሊገልጹት አቅም የላቸውም። የሚፈልጉትንና ከዚያ የሚያደርሳቸውን የሚያውቁ በሚመስላቸው በጥላቻና የሰው ባልሆነ የክፋት ምግባር የሚመሩ ጨካኞች በሊቢያ በንጹሐን ኢትዮጵያውያን ስደተኞች ላይ የተፈጸመው ድርጊት በእርግጥ በውል የሚታወቅ ነገር ቢኖር ለእርሱ የቆሙ የሚያስመስሉበት እምነት ከሚሰብከው ፍቅርና ርኅራሄ ይልቅ ቅንጣት ታክል የሰብአዊነት ሰው የመሆን ጠባይ የጎደላቸው በጭካኔና በጥላቻ የተሞሉ የሕይወት ባዶዎች መሆናቸው በቅርቡ ግብፃውያን ክርስቲያኖች ላይ እንደፈጸሙት ሁሉ ንጹሐኑን ኢትዮጵያውያን በአሰቃቂ መንገድ ቀልተው የገደሏቸው ጽንፈኛ ቡድን አይሲስ አባላት ድርጊት ለክፋት ሥራው ሰለባ ለሆኑት ብቻ ሳይሆን ሌሎች አያሌ ሺህ ኢትዮጵያውያን እጅግ በከፉ አደጋዎች ለታጠረው መንገድ ለስደት የሚያበቃቸውን ጨምሮ እንደ አገር በኢትዮጵያውያን ሁሉ ላይ የተቃጣው ይህ ክፋት ሥራ መንፈስ ያውቃልና፣ ለጉዳቱ ሰለባ የሆኑትን ወገኖች ቤተሰቦችና መላው ኅብረተሰብ የመንፈስ ስብራት ይጠገን ዘንድ ብርታትና ጊዜ ግድ ይላል።

ይህኛው ደግሞ በደቡብ አፍሪቃ የሆነው ነው። በነበሩበት የብረት ሳጥን ኮንቴይነር ውስጥ የተቃጠሉትን ኢትዮጵያውያን ያወሳበት በኢትዮጵያ የአራቱ ታላላቅ ቤተ እምነቶች መሪዎች ለተከታዮቻቸው የሚያደርጉትን ሁሉም እንደ የእምነቱ ይበጃል የሚሉትንና በየግላቸውም አስከፊውን ዜና የሰሙበትን ቅጽበት ይነግሩናል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብጹእ አቡነ ማትያስ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርእሰ ሊቀነ ጳጳስ ብጹእ ካርዲናል ብርሃነ ኢየሱስ ራፌል የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የስራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል የምሽቱ እንግዶቻችን ናቸው ወቅታዊ ጉዳይ ነው ለዚህ የተለየ ዝግጅት ምክንያት የሆነን ሁላችሁም እንደተከታተላችሁት በቅርቡ በሊቢ ሊቢያ በንጹህ ኢትዮጵያውያን ስደተኞች ላይ የደረሰውን በደል የዓለም መገናኛ ብዙኃንም እንዲሁ እየተቀባበሉ ያቀረቡት ነው። በጣም አሳዛኝ ምናልባትም የሰው ልጆች ጠባይ ባልሆነ መንገድ የደረሰ በደል ነው። በደቡብ አፍሪቃም በደቡብ አፍሪቃውያን ወንድሞቻቸው እስከ ሞት የሚያደርሱ ጉዳቶች፣ ከፍተኛ ግፍና እንግልት መድረሱን እንደተከታተላችሁ እናምናለን። እንደ ሃይማኖት አባትነታችሁ በሀገር ደረጃ የደረሰውን ይህን አሳዛኝ ሁኔታ ከምትመረምሩበት እንነሳለን። በመንፈሳዊ መንገድ ወጣቶችን ለማበርታት ለማጽናትም የሚደረጉ ሀሳቦችን እንወስዳለን። እስኪ ቅድሚያውን ይሄን አሳዛኝ ዜና ስትሰሙ ከነበረው ሁኔታ እንነሳ። መጀመሪያ እንግዲህ እንዳጠራራችን እድሉን ለእርሶ ሰጥተናል ለጽባታችን እሺ። አመሰግናለሁ። ሚያዚያ አስራ አንድ ቀን ሁለት ሺ ሰባት አመተ ምህረት እሁድ እለት ከቀኑ አስር ሰዓት ከሰዓት በኋላ ነው እኔ የሰማሁት። ከዛን ጊዜ ጀምሮ በኢትዮጵያ ምድር ከባድ ሀዘን ነው የወረደው። ከባድ ሀዘን ተሰምቶናል። ያው እንግዲህ በየበኩላችን ልናደርግ የሚገባንን ነገር ሁሉ ስናደርግ ሰንብተናል። ብዙ መግለጫዎች ተላልፈዋል፣ ጸሎትም ተደርገዋል፣ ሰላማዊ ሰልፍም ተደርገዋል እና ህዝቡ በጣም ነው የተቆጣው። እስካሁን ድረስ እያለቀሰ ነው ያለው። ልባችን ቆስለዋል፣ ደምተዋል እና ከእግዚአብሔር ነው የምንጠይቀው መልሱን። እንግዲህ መቼም እነዚህ ይህንን ችግር ያደረሱት ሰዎች ሰብአዊነት የሌላቸው እንደው መገለጫም የላቸውም፣ ከነ ጨራሹ እኛ መቼም እስካሁን ድረስ የክፋት ሁሉ ምሳሌ ሰይጣን ነው እንግዲህ ስንለው የኖር ነው እነዚህ ግን ከሰይጣንም የከፉ ናቸው ብለን ነው አሁን ያየ ነው ምሳሌ የላቸውም። ሰብአዊነታቸውን ጥለዋል እና ሰብአዊነታቸውን እንዲመልስላቸው በጸሎት ላይ ነው ያለ ነው። የሞቱባቸው ቤተሰቦችም እያጽናናን ነው ያለ ነው። እስከ ቤታቸው ድረስም ሂደናል። ጳጳሳት ሂደዋል የተገኙ ት ማለት ነው። እስካሁን ድረስ አራት ሰዎች ናቸው በአዲስ አበባ አካባቢ፣ በጨርቆስ አካባቢ የተገኙት። አብዛኛዎቹ አልተገኙም ቀረ የኢትዮጵያ ወጣቶች ከዚህ ሁሉ ችግር ለመዳን በሀገራቸው እንዲኖሩ በሀገራቸው ሰርተው ተግተው ኑሯቸውን እንዲያሸንፉ እንዲያሸንፉ እንጂ ወደ እንደነዚህ ዋስትና ወደ ሌለበት ሀገር ወይም ፈቃድ ሳያገኙት ዝም ብሎ በራስ መሄዱ ቢቀር ትርፈ እናገኛለን ብለው ህይወታቸውን ከሚያጠፉ በሀገራቸው ይኑሩ የሚል ነው። እኛም የምንሰብከው የምናስተምረው ይህንን ነው። ወደ ሀጂ እሄዳለሁ። ሀጂ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት። እሺ አመሰግናለሁ። ብስሚላህ ራህማን ራሂም አልሐምዱሊላህ ረብ ልዓለሚን ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዓለይህ ወሰለም ወሰልም ተስሊመን ከሲራ ዜናው እንደተሰማ እጅግ በጣም ድንጋጤ ነው የተሰማን። ለእኛ ለኢትዮጵያውያን በሙሉ ሀዘን ነው የፈጠረው። ይህንን ሁኔታ የተሰማንን ሀዘን ለመግለጽም በተለያየ አጋጣሚ ተጠቅመን ለመግለጽ ሞክረናል። በሚዲያዎችም በሌሎችም ይህንን የመጣውን ችግር የአሸባሪነት የአክራርነት፣ የመጨረሻ ውጤቱ እና መገለጫው መሆኑን ሕዝባችንም እንዲገነዘብ ደግሞ ሕዝቡ አውቆ ወደፊትም ሊከሰቱ ለሚችሉ ለእንደዚህ አይነት ጉዳዮች ጥንቃቄም እንዲያደርግ ጥሪዎችንም፣ መልእክቶችንም እያስተላለፍን ነው ያለ ነው፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል እናመሰግናለን። ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘ ካቶሊካውያን እስኪ እርሶስ ይህን አሳዛኝ አሰቃቂ ዜና በሰሙበት ጊዜ የነበረውን ሁኔታ አይግለጡልን። አመሰግናለሁ። በመጀመሪያ ደረጃ እኔ ይህንን አሰቃቂ ዜና በሰማሁበት ጊዜ ያደረግኩት እንደ ማንኛውም ኢትዮጵያዊ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በማለት ራሴን በማተም ድንጋጤውን፣ እንዲሁም ደግሞ እንዴት ይሄ ነገር ሊከሰት ቻለ የሚለውን ለመረዳት ነው ጥረት ያደረግኩት። ወደ እሁድ ማታ ላይ በሚነገርበት ጊዜ ነው የሰማሁትና እኛ እንግዲህ ያን ቀን ዳግማዊ ትንሣኤን አክብረን ገና የፋሲካ በዓል ውስጥ እንደነበርን ነበርና በዛ ሁኔታ ሌሊቱንም መተኛት አልቻልንም እኛ፣ እንዲሁም ደግሞ ስብሰባም ነበረን የጳጳሳት ስብሰባ። በዚህ እንግዲህ ድንጋጤና ሀዘን ነው ይሄንን አሰቃቂ ግድያ ጭካኔ የተሞላበት ኢሰባዊ የሆነ አረመናዊ የሆነ ግድያ የሰማ ነው። እነዚህ ወንድሞቻችን፣ ልጆቻችን፣ ኢትዮጵያውያን ክርስቲያኖች የሰማዕትነትን ማዕረግ በዳግም ትንሣኤ መቀበላቸው ልዩ ቢያደርገውም ድንጋጤው ለመላው ሀገሪቱ፣ ለመላው ሕዝብ፣ ለኢትዮጵያውያን በሙሉ ስለ ነበር እኛም በታላቅ ድንጋጤ ነው በእነዚህ በአሸባሪዎች የደረሰውን ድርጊት የተቃወም ነውም ያወገዛቸው ያወገዝ ነው። በዛ አይነት ነው፣ ምክንያቱም ትልቅ ሀዘን ነው። በእኔም በሌሎቹም ላይ እያሳደረው መልካም መጋቢ ዘሬሁን ደጉ፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ኅብረት የሥራ አመራር ቦርድ ሰብሳቢ፣ እርሶስ የእሁዱን አስደንጋጭ አሳዛኝ ዜና እንዴት ሰሙ? አመሰግናለሁ እግዚአብሔር ይስጥልኝ። እኔ ሁለት ለስራ ጉዳይ ከአዲስ አበባ ውጭ ባሌ አካባቢ ነበርኩኝ። በሙሉ ጊዜ የምሰራው የኢትዮጵያ ሃይማኖት ተቋማት ጉባኤ ይባላል። አሁን በመስመር ላይ ያሉት አባቶች በበላይነት የሚመሩት ተቋም ነው። ግን እኔ ጠቅላይ ጻፊ ሆኝ እዛም የምሰራለሁ እና እዛ እያለው ከሰባቱም የሃይማኖት ተቋማት እየደወሉ እንዲህ እንዲህ አይነት ነገር ተከስቷል ሰማህው ሲሉኝ በጣም ነው የደነገጥኩት። ከነሱ ነው የሰማሁት። እንደ ሰማሁኝ ከባሌ ወደ አዲስ አበባ ምሽቱን ነዳው፣ ሰኞ ጠዋት ቤት ገባሁ እና ሳየው ከተነገረኝ እና ከሰማሁት በላይ ሆኖ ነው ያየሁት። እጅግ በጣም ነው የደነገጥኩት። ምስሉን ካየው ጀምሮ እስካሁን ድረስ በእውነት ለመናገር ልቤ በጣም በሰብሮ መጽናናት እንኳን አልቻልኩም። በአይኔ እየሄደ በልቤ ውስጥ እያለ ፍጹም የልብ ስብራት ነው የገጠመን ድንጋጤው የኔ እየጨመረ ነው። ሄደው ይሄ የሚመስለው ና ስሜቴ በጣም ተጎድቷል። ይሄ ሁኔታ ከፈጠረው የሀዘን ድባብ በምንም መልኩ አሳዛኝነቱን ማሳነስ የሚቻል ነገር የለውም። በቀላሉ መጽናናታት አይቻል ይሆናል። ቅድም ጨረፍ ጨረፍ ያደረጋችሁትን ልናቆይ የፈለግነውን ሀሳብ ትንሽ ገፋ አድርጋችሁ ሂዱ። ብፁሕ አባታችን ከርሶ እንጀምር። አሁንም የተሻለ ህይወት እንፈልጋለሁ በሚል እንዲህ ተስፋ አቶ ወደ ውጭ የሚኬድበት ውሃ ውስጥ እየወደቁ ወጣቶች የዕለት ዜና በሆነበት ግን ወደ ውጭ መውጣቱን አልተውም። ብዙዎች ብዙ ተቸግረው የሚያገኙት ያን የጠበቁትን ነገር እንዳልሆነም በየዕለቱ የምንዘግብበት ዜና ነው እና ምን ይላሉ? ቅድም የጀመሩትን ገፋን እንዲያደርጉ ነው። ከእምነቱ ተከታዮችም አስተሳሰብ ጋር አዛምደው ወጣቶቹ ምን ሊያዩ ይገባል? ጉዳዩ ስደት እንዳላማረ ቀደም ብለን የተገነዘብነው ነገር አለ። አንድ አገር ከተሰደው የነበሩት ሁሉ በቅጽበት ተባረው የተመለሱበት ጊዜ ነበር። ንብረታቸው፣ ገንዘባቸው ከአሁኑ ሕይወታቸው ላይ የደረሰ ነገር አላየንም እንጂ በብዛት ወደ ሀገራቸው ተመልሰው ብዙ ዓመት የለፉበትን ንብረታቸውን ጥለው፣ ክብራቸውን ጥለው እንደ ተመለሱ ይታወሳል። በዚያ መነሻነት እባካችሁ ምንም ቢሆን ምንም ሀገር ነው የሚሻለው እና ስደቱ ትርፍ የለውም። ካሁን ቀደም የመጡት እንደዚሁ ነው የተመለሱት እና አሁንም ባትሄዱ ይሻላል። በሀገራችሁ እንደምንም ለፍ ወጥታችሁ ወርዳችሁ ለፍታችሁ በሀገራችሁ ኑሯችሁን እንድታሸንፉ እያልን በየ ቤተ ክርስቲያናቱ አሁን በየጊዜው ነው የምናገረው። ከአዲስ አበባ ውጭም በምንሄድበት ጊዜ ይህንን አስታውቄ አላውቅም እኔ እናገራለሁኝ። ሀገራችሁ ኑሩ፣ ሀገራችሁን አልሙ፣ እናንተም አእምሯችሁን አልሙ እና ህይወትሽ ከሁሉም በፊት ህይወት ነው እና ህይወታችሁን አትርፉ እያልን ነው የምናስተምረው። ሰው አገኛለሁ ነው የሚለው እንግዲህ አገኛለሁ ማለቱ ደግሞ ያው ከሰው አእምሮ ምንጊዜም ቢሆን አይጠፋም። የተሻለ ነገር ለማግኘት ጥረት ያደርጋል። ነገር ግን ውጤት አልባ እየሆነ ግን እየታየ ነው ያለ። መልካም። በዚህ አኳያ ወደፊት ተጨማሪ ጥያቄም ይኖረናል። ኑ በምንልበት ጊዜ አብሮ ያለውን ኃላፊነት ከአባቶች በተለይ መልስ እንዲሰጥበት እንጠይቃለን። ግን አሁን ቀደም ሲል አሉ ላይ ያነሳውን ጥያቄ ለሀጂ ላቅርብ። ሀጂ፣ እርሶስ ለወጣቱ ያለውን ሁኔታ እንዴት፣ ምን መደረግ አለበት? ምን ይላሉ? እርስ በዚህ በስደት ጉዳይ ላይ ከዚህ በፊትም በተደጋጋሚ እኛ የሃይማኖት የሃይማኖት አባቶች አንድ ላይም ሆነን አንስተናል። የአሁኑ ብቻ አይደለም። ቅድም እናንተም እንደጠቀሳችሁት ጀልባዎች እየሰመጡ ባህር ውስጥ እየተበሉም የተጎዱ አሉ። በተለያዩ አረብ ሀገራት ላይም ከፎቅ ላይ የተወረወሩ የተለያየ ጉዳት የደረሰባቸው አሉ እና ይህንን አንስተን በተደጋጋሚ እያስተማር ነበር። አገር ውስጥ ሰርቶ ማደግ እንደሚቻል የሚያመላክቱ ተስፋ ሰጪ ነገሮች አሉ። ከትንሽ ነገር ጀምሮ ንግድ ሊሆን ይችላል ለእርሻ ሊሆን ይችላል፣ የእንጨት ስራ ሊሆን ይችላል። በተለያዩ ነገሮች ከሞከሩ እዚሁ ራሳቸውን ሊችሉ ይችላሉ። በእርግጥ ሁሉ ነገር አልጋ ባልጋ ይሆናል ብሎ ባይታሰብም የተወሰኑ በጣም ምቹ የሆኑ ነገሮች አሉ። አሁን ምንም ያልነበራቸው ልጆች በጋራ ተደራጅተው በንግድ ስራ ላይ ተሰማርተው በእርሻ ስራ ላይ ተሰማርተው ውጤት ያገኙ ልጆች አሉ እና ይህንን ምሳሌ ተከትለው እዚሁ ሀገራቸው ላይ የሚችሉትን ያህል እንዲሞክሩ ከዩኒቨርሲቲም ወጥተው የመንግስት ስራ ይጠብቁ የነበሩ ከዚህ በፊት አሁን ወደ ተሻለ የራሳቸውን ሰርተው ሌሎች ሰራተኞችንም ወደ መቅጠር ወደ ማስተዳደር ለሌሎቹም የስራ እድል የመፍጠር አይነት ሙከራዎች በተለያዩ ጊዜዎች ሚዲያ ላይም እየታዩ ነው እና ይህንን አይነት ሁኔታ እንዲከተሉ ነው እንግዲህ እኛ እየመከር ነው ያለ ነው። ወደሚቀጥለው ጥያቄ ጥያቄ ለሀጂ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን፣ ይህ አሳዛኝ ድርጊት የተፈጸመው ለእስልምና እንቆማለን ለእስልምና እምነት ቀናኢ ነን በሚል ስም ነው። በእርግጥ ለእምነቱና ና ለተከታዮቹ ተብሎ የተደረገ አለመሆኑ ቢታወቅም በዚህ ስም ነውና የሚደረገው ምንድን ነው። በዚህ ረገድ መታየት አለበት የሚሉት እንደተመለከቱት በእምነታቸው ተለይተው ተመርጠው ነው ይሄን አሳዛኝና አሰቃቂ ጥያቄ ግፍ የተፈጸመባቸውና በተለይም ደግሞ ለእስልምና እምነት ተከታይ ኢትዮጵያውያን እንዴት ነው ምእመኑ፣ ማየት ማድረግ ያለባቸው ጉዳዮች ምንድን ናቸው ይላሉ። ወጋችን አላበቃም አድማጮች ቆየት ብለን እንመለሳለን። ለመሆኑ እንዲህ ያለው የክፋት ምግባር ከምን መጣ? የከፋ አደጋ ከፊት ለፊት ተደቅኖስ ጠዋትም ማታም ስለዚሁ እየተወራ በአያሌ ሺዎች የሚቆጠረው ኢትዮጵያዊ ወጣት እንደምን ምን መግረፉን ቀጠለ? ሁሉንም ከመሠረቱ በምክንያታዊነትና ተጨባጭ አማራጮችን በሚሻ መንፈስ በወጉ መመርመር የሚጋብዝ ደርዝ ያለው ወግ ሁኔታው ግድ ይለ የግጭቶች አፈታት አዋቂና ከፍተኛ የምጣኔ ሀብት አዋቂም እናወያያለን። አድማጮች ላአሁን ፊታችንን ወደ አዲስ አበባ ወደ ንጉሴ አክሊሉ መስኮት። ንጉሴ እንደምናመሸ እንደምናመሸ ንጉሴ፣ እንዴት ከረማችሁ? እንዴት አመሻችሁ? ደህና ነኝ በጣም እግዚአብሔር ይመስገን። መቼም ሰሞኑን በደረሰው ሀዘን ሁሉም ኢትዮጵያዊ ነው ያዘ ነው። የሁሉም ሀዘን ነው። ሀዘኑ ከባድ ነው፣ በእውነቱ መሪር ነው፣ ጥልቅ ነው እና ሁላችንንም ነው እንደው እግዚአብሔር ያጥናን የምንባባለው እና እና የኔም ዝግጅት ዛሬ ያተኮረው ደቡብ አፍሪካ እና በሊቢያ በግፍ በተሰው ወጣት ሰማዕታት ላይ ይሆናል። አጠር ያለች ግጥም ነች ያለችኝ። የወንድ ልጅ እናት ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ፣ ልጅሽን አሞራ እንጂ አይቀብረውም ዘመድ የተባለው ትንቢት ዛሬም ተፈጸመ። በሌላው ያየ ነው በእኛም ተደገመ፣ የእያንዳንዳችን ቤት በሐዘን ጨለመ። አሁንስ የስደት መንስኤው ችግሩ ካልጠፋ ለነገስ ምንድን ነው እኛ ያለን ተስፋ? ስለዚህ ጌታ ሆይ ዛሬም በጭንቀት ውስጥ ያሉትን ተመልከት፣ አሳልፈህ አትስጥህ፣ አምላከ ነዳያን። ወተስፋ ቅቡፃን ንእነ ሀቤከ ተማህጸን። እናመሰግናለን ንጉሴ ይስጥልኝ። በኢትዮጵያ አራቱ ቤተ እምነት መሪዎች ጋር ወደ ጀመርነው ውይይት እንመለሳለን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማትያስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የሥራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጉ፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ጀማል ናቸው። እና አሉላ፣ በአንተ ጥያቄ ነበርና ክፍል አንድን የቋጨ ነው ጥያቄህ። ተነስና እንቀጥላል። መልካም። ለሀጂ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ መሐመድ አሚን ይህ አሳዛኝ ድርጊት የተፈጸመው ለእስልምና እንቆማለን ለእስልምና እምነት ቀናይነን በሚል ስም ነው። በርግጥ ለእምነቱና ና ለተከታዮቹ ተብሎ የተደረገ አለመሆኑ ቢታወቅም በዚህ ስም ነው ና የሚደረገው ምንድን ነው በዚህ ረገድ መታየት አለበት። የሚሉት እንደ ተመለከቱት በእምነታቸው ተለይተው ተመርጠው ነው ይህን አሳዛኝና አሰቃቂ ግፍ የተፈጸመባቸው ና በተለይም ደግሞ ለእስልምና እምነት ተከታይ ኢትዮጵያውያን እንዴት ነው ምእመኑ ማየት ማድረግ ያለባቸው ጉዳዮች ምንድን ናቸው ይላሉ ሰዎቹ የእስልምና ሃይማኖት ጠበቃ አድርገው ራሳቸውን ሰይመው የሚንቀሳቀሱ ቢሆንም ተግባራቸው ሲታይ በጭራሽ ከእስልምና ጋር የሚጻረርና የሚጋጭ ነው በመጀመሪያ ደረጃ በእስላም ትልቁ ወንጀል ነፍስን ማጥፋት ነው ነፍስን ያጠፋ ሰው ምህረት የለውም አላህ ዘንድ ከዛም በተረፈ ደግሞ አላህ በቁርአን አያ ወለቀድ ከረምና በኒ አደመ ያለ ጊዜ የሰው ልጅን የአዳም ዘርን ፍጥረታት በሙሉ አላቅ ናቸው፣ ከምንም ከፈጠርናቸው ፍጥረታት በሙሉ የተከበሩ ናቸው ብለው ነው ያለው አላህ። እነዚህ ሰዎች ይህንን የቁርአን ቃል ጥሰው በድፍረት ነው ይህን እንግዲህ የፈጸሙት። በሌላ ደረጃ ደግሞ ኢትዮጵያውያን መሆናቸው ሲታሰብ፣ ኢትዮጵያውያን እና ኢትዮጵያ ሀገራችን ለእስልምና ሃይማኖት ከባድ ባለ ውለታ ናት። የውለታ እንደምታውቁት መካ ላይ ነቢዩ አለህ ሰላቱ ወሰላም ቁረሾች ሃይማኖታቸውን እምነታቸውን በትክክል እንዳያካሄዱ ጫና በፈጠሩባቸው ወቅት ከመዲና ቀጥሎ ሁለተኛውን ሂጅራ ሰሀቦቻቸውን ወደ ኢትዮጵያ ነው የላኩት። ኢትዮጵያ ሰው የማይበደልበት ሀገር፣ ፍትህ የምታገኙበት ሀገር ነው እና ወደዛ ሂዱ ብሎ ሰሀቦችን በሁለት ግሩፕ ልከዋል። የመጡ ሰሃቦች ከሌላ ተሰጥቷቸው ኢትዮጵያ ውስጥ በሰላም ይኖሩ ነበር። ከለላ ተሰጥቷቸው መኖር ብቻ ሳይሆን እምነታቸውንም በነጻነት ያራምዱ ነበር። ይሄ ትልቅ ውለታ ነው። ያንን ያደረጉት ኢትዮጵያ ውስጥ የነበሩ ክርስቲያኖች ናቸው። ይህንን አይነት ታላቅ ውለታ የዋሉት በዛን ወቅት ኢትዮጵያ ውስጥ የነበሩ ክርስቲያኖች ናቸው እና ለእስልምና ሃይማኖት ዛሬ ደረጃ ተስፋፍቶ ለዛሬ መብቃት ትልቅ የእነሱ አስተዋጽኦ አለበት። ከዚህም በመነሳት ነው ነቢያችን አለህ ሰላቱ ወሰላም በአደራ ቃላቸው ኢትዮጵያን አትንኳት ብለው ለመላው ዓለም ሕዝብ መልእክት ያስተላልፉ። ኢትዮጵያን አትንኳት። ይህንን የጣሰ ድፍረትና ንቀት በተሞላበት ለእምነታችን ያላቸውን ንቀትና ድፍረት ያሳየ ተግባር ነው የፈጸሙት እነዚህ ሰዎች ስለዚህ በምንም መልኩ እነዚህ ሰዎች እስልምናን እንወክላለን ወይም ለእስልምና ነው የቆም ነው ብሎ በፍጹም በተቃራኒ አድርጎ ተግባራቸው ገልጸዋቸዋልና እና እስልምና ሃይማኖትን ይወክላሉ ተብሎ በምንም አይነት አይታሰቡም። እስልምና ሃይማኖት ለሰው ህይወት ትልቅ ክብር አለው። ሀታ ለእንስሳትም ያዝናል። ሀታ አረማመዳችሁን ኢንሴክቶችን እንዳትገሉ ጥንቃቄ እያደረጋችሁ ተራመዱ ነው ነው። እጽዋትንም ያለ አግባብ መቁረጥን፣ መቀንጠስን አበባን ማጥፋትን ይከለክላል። የሰው ህይወትን የመሰለ ታላቅ ክቡር ፍጡርን እንዲህ እንደ ዶሮ አንገት ቀንጥሶ በየቦታ ያመጣልን ቀርቶ ለእንስሳትና ለተክሎችም ትልቅ ክብር እንድንሰጥ ነው እስልምና ያዘዘንና በምንም መልኩ ከሃይማኖቱ ጋር አይገናኝም መልካም ሊቀ ጳጳሳት ብጹእ ካርዲናል ብርሃነ ኢየሱስ ወደ እርስዎ ነው የምንመጣው አሁን ለሀጂ ጥያቄ ያቀረብ ነው እንደ ተያያዥ ነገር በመሆኑ በተለይ እነዚህ ነፍሰ ገዳዎች በሃይማኖት ስም ስለሚንቀሳቀሱ በእናንተ በኩል ምን ጥረት ይደረጋል ወደፊት ለህዝቡ ይህንን ግንዛቤ ለማስጨበጥ እምነቱና እነዚህ ገዳዮች እንደማይገናኙ አስረግጠው ተናግረዋል። ብፁዕ ካርዲናል ሊቀ ጳጳሳት ብርሃነ ኢየሱስ፣ በእርስዎ በኩልስ ለወጣቱ ምን ተስፋ መፈንጠቅ ይቻላል? ቤተ ክርስቲያኑ የወጣቱን ተስፋ በሚመለከት ምን መፈንጠቅ ይቻላል? በዚህ በኩል እንደሚታወቀው ስደት ወይም ከአንድ አገር ወደ ሌላ አገር መፍለስ አዲስ ነገር አይደለም። በአለማችን ላይ እስራኤላውያን ህዝብ ሊሆኑ የቻሉት ወደ አፍሪካ ስደት መጥተው ከአፍሪካ ከተመለሱ በኋላ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ በስደት ወደ አፍሪካ ከእናቱ ከመቤታችን ከቅድስት ድንግል ማርያም እንዲሁም ከጻድቁ ከቅዱስ ዮሴፍ ጋር በስደት ወደ ግብፅ መጥተው በኋላ ነው ወደ ሀገራቸው የተመለሱት። ሀጂም እንዳሉት እስልምናም ቢሆን የመጀመሪያ ተከታዮች ወደ ኢትዮጵያ መጥተው የእስልምናን ሃይማኖት እዚህ ያቋቋሙት በፍልሰትና በስደት ነው ማለት ይቻላል። ስለዚህ በአንድ በኩል ፍልሰትና ስደት ከድሮ ጀምሮ ሕዝብ የሚያደርገው ስልጣኔውን፣ ሃይማኖቱን የሚያስፋፋበት መንገድ ነው። ኢትዮጵያም በአሁኑ ጊዜ ከበርካታ ጎረቤት ሀገሮች ስደተኞችን ተቀብላ የምታስተናግድ ሀገር ናት እና ይህች ሀገራችን ብዙ ሰዎችን የምታስተናግድ ዛሬ በራሷ ልጆች ላይ ደም ሲፈስ ለምንድን ነው ብለን አዝነን የወገኖቻችንን ሁኔታ በአሁኑ ጊዜ በታላቅ ሐዘን እየገለጽን ያለ ነው። በዚህ በስደት ሁኔታ ላይ በአሁኑ ጊዜ ለወጣቶችም ለሌሎችም መንገር የምንችለው በደላሎች በመታለል ወይም ደግሞ እውነተኛውን ሁኔታ ባለማወቅ ወደ አንድ ሀገር ሲሄዱ ነው ትልቁ ጉዳት። አረብ ሀገርም የተመለሱት ወገኖቻችንም የነገሩን እሱ ነው። በህጋዊ መንገድ መሄድ ይቻላል። የሁለቱም መንግስታት፣ የላኪውም የተቀባዩም መንግስታት ከለላ ካለ መሄድ ይቻላል። ግን በህገወጥ መንገድ ሰዎች ብዙ ጊዜ በገንዘቡ ብቻ ሳይሆን በየጠረፉን ባለፉ ቁጥር ሲጎዱ ነው የምናየው የሚከፍሉት ገንዘብ በጣም ኃይለኛ ነው። ከዛም አልፎ በገንዘብ ብቻ ሳይሆን የሚወሰነው የውስጥ የሰውነት ሆድቃ ሁሉ በማውጣት ያንን በመሸጥ የሰውን ልጅ እንደ ዕቃ በመቁጠር ይህን ያህል ገንዘብ ካለመጣህ እንዲህ እናደርግሃለን በማለት የሚደረገው በህገወጥ መንገድ በሚደረግ ጉዳይ ነው። ሌላው ግን እግዚአብሔር ይመስገን በአሁኑ ጊዜ በሀገራችን በኢትዮጵያ ትልቅ ንቅናቄ አለ። ይሄ ትልቅ አገር ነው ኢትዮጵያ። ህዝቡም ትልቅ ነው እና በአሁኑ ጊዜ በሚደረጉ መሰረታዊ ልማቶች ስራ ውስጥ በመሳተፍ ብዙ ነገሮችን መስራት ይቻላል። እርግጥ እንደ ውጪ ላይመች ይችላል። ግን ራስን አክብሮ ተከብሮ መኖር ይቻላል እና ለወጣቱም በሀገሩ ላይ ሊለወጥ እንዲሞክር ለማስተማር እንሞክራለን። በየትምህርት ቤቶቻችን በየቤተ ክርስቲያኑ የምናስተምረው ይሄንን ነው። ነገር ግን በዛ በኩል ያሉት ሰዎች ደግሞ እውነቱን አይነግሩንም። አሁን ለምሳሌ አሜሪካ ብንል አሜሪካም ገነት አይደለም፣ አውሮፓም ገነት አይደለም። እዛም ቢሆን ሰው ለፍቶ ጥሮ ግሮ ሶስት አራት ስራ ሠርቶ ነው የሚኖረው የሚል አሳብ አለና ይህንንም ከኛ ይበልጥ እዛ ያሉ ቢያስተምሩ ወጣቱ እውነተኛ ሁኔታን ሊረዳ ይችላል የሚል ሀሳብ አለን። የኢትዮጵያ ወንጌላውያን ቤተ ክርስቲያናት ህብረት የስራ አመራር ቦርድ ሰብሳቢ መጋቢ ዘሪሁን ደጉ፣ እርስዎም እስኪ ቀደም ብሎ በሌሎች በሶስቱ አባቶች እንደተገለጸ ሁሉ ይሄ ተስፋ ፍለጋ ወጣቶች ቁጥሩ እጅግ በገነነ ደረጃ በተለይ ደግሞ መንገድ ላይ የሚጠብቀው አደጋና እልቂት እየታወቀም ማስቆም ሳይሆን ሌላ ቁጥሩ የበዛ ወጣት በአብዛኛው ወጣት ነው የምናየው። በእርግጥ ልጆች የያዙ እናቶች የሆኑ ሁሉም ይታያሉ እና እንዲህ አለ በሚያሳዝን ሁኔታ ከአደጋ ወደ አደጋ የሚሸጋገርበትን እጅግ የከፋ መንገድ አልፎም ተስፋ የተጣለበት ነገር የማይገኝበትን በአብዛኛው በዚህ ሁኔታ ውስጥ ለሚገባው ወጣት ምን ይላሉ? አመሰግናለሁ። እንግዲህ ይሄ የስደት ጉዳይ በጥንትም ያለ ነው። በመጽሐፍ ቅዱስ ዘመንም ብዙዎች እንደተሰደዱ እንደ ይታወቃል። ነገር ግን ሁልጊዜ ስደት ምንድን ነው የሚለው ነገር አስቀድሞ መመለስ አለበት። የት ነው የሚሄደው? መቼም አንድ ሰው ሲሰደድ ወይ ህይወት ለማትረፍ ወይ የተሻለ የኑሮ ፍለጋ፣ ወይም ደግሞ ምንም ነገር የሌለው የሆነ ነገር ለማድረግ ነው እና ለምሳሌ አሁን ከሀገራችን የሚሰደዱት ወጣቶቻችን በመጀመሪያ ደረጃ የት እንደሚሄዱ መንገድ ላይ ምን እንደሚገጥማቸው ሄደ ውስጥ ደግሞ አሁን ካሉበት የተሻለ ነገር ለማግኘት ነው ወይ ደግሞ እሱን ያገኛሉ የሚለው ጥያቄ ውስጥ መግባት አለበት። ስለዚህ በአሁኑ ይሄ በጣም ሁላችንን ያሳሰበ ነው። ወጣቶቻችን እነዚህን ነገሮች በማገናዘብ ሁኔታዎችን በማየት በመጀመሪያ እኛ የወንጌላውያን ክርስቲያናት ኅብረት ሁሌም በተለያየ መንገድ እንደምናስተምረው ወጣቱ በእርግጥ የሚሄድ ሁሉ ሀገሩን ጠልቶ ነው ማለት ባይቻልም ሀገር ውስጥ ያለውን እድል አሟጦ መጠቀም ከሁሉም ወጣት የሚጠበቅ ነው። የስራ ክቡርነትን ደግሞ በመገንዘብ የተሻለ ስራ ለማግኘት ካልሆነ ስራን አለመምረጥ ሁል ጊዜ መጽሐፍ ቅዱሳዊ ነው። ተግቶ መስራት አስፈላጊ ነው። ሌላም ሀገር ቢኬድ ያው ተለፍቶ ተደክሞ ነው። አንዳንዴ እሱም አይሳካም። አሁን ችግሩ ደግሞ እዛ ተሄዶም ስራው ጋር ከመድረስ በፊት እዛ እየደረሱም አይደለም፣ በየበረሃው እየቀሩ ነው። አሁን ያየነው ሚያዝያ አስራ አንድ የሆነውም ይሄ ነው። በአደገኛ ሁኔታ በጨካኞች እጅ ነው ልጆቻችን የወደቁትና ስለዚህ እኛ የምንለው በሀገር ውስጥ ሰርቶ መለወጥ ሰርቶ ማደግ ይቻላል። የመጨረሻዋ ደቂቃ ድረስ እሱን ጥረት ማድረግ አስፈላጊ ነው የሚል ነው ያለን። መልክ መልካም። ምናልባት ይሄ አዲሱ ወደ ማጠቃለያውም ወደ ትልቁ ጥያቄ ይወስደናል። በተለያየ ቃላትም ቢሆን ሁላችሁም በአንድ መንፈስ አሁን ፓስተር ዘሪሁን ደጉ እንዳሉት አገር ውስጥ ያለውን እድል አሟጦ መጠቀም ብለዋል። በእርግጥ ተገቢም ነው። እነኚህ ወጣቶች ሌላ ተስፋ ከመፍጠራቸው በፊት በአገር ውስጥ ምን ያህል ጣሩ፣ የቱን ያህል ሞከሩ የሚለውን ለየራሳቸው እንዲጠይቁ ማሰቡ ተገቢ ይመስለኛል። ነገር ግን ሁሉም እኩል አይደለምና ይሄ እድል ያለው የወጡት ብቻ ሳይሆን ያልወጡትም፣ በሀገር ውስጥ ከጆዳፍ የሆነ ኑሮ የሚገፉ ተሟልቶላቸው ያልቀናቸው፣ አደገኛ አደገኛም ቢሆን ከዛ አልፌ ሌላ ነገር ብሞክር የተሻለ እድል አገኛለሁ የሚለውን ተስፋ ሰንቆ የሚወጡ ወጣቶች አሁን ባሉበት ሁኔታ ውስጥ ሆነ እንኳን ስናናግራቸው፣ ዛሬ በሊቢያ ያሉ ወጣቶች ሞት ከፊታቸው እንደተደቀነ እያወቁ ከምመለስ እዚሁ በሞት ይሻለኛል የሚል መልስ እየሰጡን ነውና የእነሱንም ድምፅ አሳንሰን ማየት ስለማንችል፣ እናንተ እንደ ሃይማኖት አባቶች ነው የምንጠይቃችሁ። የአስተዳደር ሰዎች አይደላችሁም፣ የፖለቲካ መሪዎች አይደላችሁም። ለፖለቲካ መሪዎች የምንጠይቀውን ጥያቄ አንጠይቅም። ነገር ግን ለምእመናኑ ቤተሰቦችም ያለችውን አንጡራ ሀብታቸውን ከቤት ከልጆቻቸው አፍነጥቀውም ጭምር ነው አሁን ወደ መካከለኛው ምስራቅ ሲልኳቸው፣ ብዙ ገንዘብም ወጥቶ ነው የሚላኩት ይህ ሲደረግ በእርግጥ እዛ ሁሉም ሰው እድል አለው ማለት ያስቸግራልና እድል ውስጥ በመፍጠሩ ላይ የሚመለከታቸው አካላት እድል እንዲፈጥሩ፣ እናንተም እንደ ሃይማኖት ቤቶች ምን ያህል በየበኩላችሁ ውስጥ ታደርጋላችሁ? ይሄ ጥያቄ ሳይነሳ ቢቀር ሙሉ አይሆንም ቃለ ምልልሳችንና፣ በዛ መንፈስ ብትመልሱልን ደስ ይለናል። እንደው እዛ ላይ ለመጨመር አባቶች አሉላ እንዳለው በሞት ይሻለኛል የሚሉት ሰዎች እንዳሉ ሆኖ፣ አሁንም ቅድም አሉላ እንዳለው ሄ ለፖለቲካ ሰዎች የሚቀርብ ጥያቄ ነው። ነገር ግን እናንተ እንደ አባቶች አባቶች ደግሞ በሀገር ውስጥ ያለውን አስተዳደር በተመለከተም ይመክራሉ፣ እንደ አስፈላጊነቱ ይገስጻሉ። እና እነዚህ ወጣቶች አገር ውስጥ ሁኔታው ሳይሟላላቸው ሲቀር በየትምህርት ቤትም በየሰፈሩም እንደዚህ ወድቀው ሲገኙ እንደ ሃይማኖት መሪ ለሚመለከተው ክፍል አሳስቦ ወጣቶቹን ከችግር ማዳን እንኳ ባይቻል ጉዳያቸውን ለሚመለከተው ማቅረብም ኃላፊነት አለባችሁ። ከዚህም አኳያ እንድታወት ፈልግ በደራቤ ጥያቄ ያቀረብኩት ማንኛችሁም ልትጀምሩ ትችላላችሁ። ብቻ ማንነታችሁን ንገሩ ስትጀምሩ። ማን ይመልስ መጀመሪያ? እሺ አመሰግናለሁ። እኔ ማለት የሚፈልገው የማይካድ ሀቅ አለ። በአሁኑ ሰዓት አጂ ነት አደለም። እሺ እና የቁጠባና የብድር አገልግሎት የሚሰጡ የተወሰኑ ድርጅቶች ተቋቁሞ በየቦታው ወጣቶቹን መዝግበው የማደራጀት፣ የመከታተል፣ የመደገፍ ስራዎች እንደሚሰሩ የተወሰኑ መረጃዎች አሉኝ። እኔ በዚህም ተጠቅሞ ለጥሩ ውጤት የበቁ ወጣቶችን አይተናል። ሲሸለሙም ሚዲያ ላይም ብዙ ጊዜ አይተናል። ይሄ ምንም የለም ጨልሟል የሚል ተስፋን የሚያስቆርጥ የለም። በእርግጥ ሊቢያ ላይ የሆነው በአሁኑ ሰዓት ወደ ሀገሬ ከሚመለስ ቢሞት ይሻለኛል የምሉት ወጣቶች ይሄን የምሉት አንዴ ወጥቻለሁ ባዶ እጄን ምን ብዬ እመለሳለሁ ከምል አንጻር እንጂ ይመስለኛል፣ የሀገራቸውን ጠልተው ወይም ተማረው በዛ አይመስለኝም። እና ያንን መከተል ቢችሉ የምል መልዕክት ለማስተላለፍ ፈልጌ ነው። አመሰግናለሁ። በእናንተ በኩል ያለውን ኃላፊነት ከመወጣት ረገድ ሌሎቻችሁ ደግሞ ውስጥ ይጨምሩበት። ማንን እናስከትል? አሁን እስቲ አባታችን ሊቀጳጳሳት ብፁዕ አቡነ ካርዲናል ይጀምሩልን ይቀጥሉልን። እሺ፣ እንግዲያው በእውነቱ ይሄ ሁኔታ በጣም በጣም አንገብጋቢ ነው። አንገብጋቢም ስለሆነ ወጣቱን ማዳመጥ ያስፈልጋል ብዬ ገምታለሁ። ወጣቱን ማወያየት ማነጋገር ያስፈልጋል የሚያውቀውን እውቀትም እንዲሁም የማያውቀውንም ደግሞ ለማሳወቅም ይረዳል እና ወጣቱን ማቅረብ፣ ወጣቱን ማወያየት በእኛም በሃይማኖት መሪዎች በኩል ያስፈልጋል ብዬ እገምታለሁ። ምንም የማይካድ ሁኔታ በሀገራችን የድህነት ሁኔታ አለ። ይሄ ሁሉም የሚያውቀው ነው። ወጣቱም ያውቀዋል። ግን ከዚህ ከድህነት ሁኔታ ውስጥ ለመውጣት መንገዱ ምንድን ነው በሚባልበት ላይ ነው። እንግዲህ አንዳንዱ ቶሎ ከዛ ውስጥ ወጥቶ ራሱን ችሎ የራሱን ሁኔታ ማሻሻል ይፈልጋል፣ እንዲሁም በሚዲያ በምን በሚታየው ህይወት ያየውን ለማሟላት ይጥራል። ወጣቱ እንግዲህ ይሄንን ስለሚፈልግ ነው። ግን ይሄ ብሞት ይሻለኛል ወደ ሀገሬ ከምመለስ የሚለው ሁኔታ አንድ በሀገራችን ይሉኝታም አለ። ይሄ እንኳን በአሁኑ ወጣትና ከዚህ ቀደም በደርግም ጊዜ ይሁን በሌላም ጊዜ ወደ ሌላ ሀገር የሄዱ ሰዎች ለቤተሰቦቻቸው ለሌላ እውነቱን ላለመናገር ሁኔታ ላለማየት ብዙ ዓመት እንዳሁን ድምጻቸውን አጥፍተው የሚኖሩ ወገኖቻችን ብዙ ናቸው። እኔ አንተን ለማሳከብ ገንዘብ የለኝም ብሎ እንኳን ለመናገር ይሄ ችግር አለና ይሉኝታ ይጎዳናል። በሌላ በኩል ወጣቱን ማደራጀትም ላይ ሃይማኖት ተቋማት ቢተባበሩ፣ እንዲሁም ደግሞ ሀቀኝነት ያለችውን ጥሪት ሳትባክን እንዲሰራ ቢደረግ እግዚአብሔር ትንሹን ስራ ሊባርክላቸው ይችላል። ዋናው የገንዘብ ብዛት ወይም የንብረት ብዛት አይደለም የሰው ልጅን ደስታ የሚሰጠው። ዋናው በስራው መርካቱና የራሱን ህይወት እያሻሻለ ወንድም እህቱንም ለመርዳት ከቻለ ትልቅ ነገር ነው። ስራ አጥነትም አለ፣ እሱ የታወቀ ነው እና አሁን የዩኒቨርሲቲ ተማሪ ሁሉ ጨርሶ ምን ብሎ ወደ ውጪ ሲሄድም ቅድም እንዳልኩት በህጋዊ መንገድ ቢኬድ ጥሩ ነው። አሁን ለምሳሌ ከፊሊፒን የሚባል ሀገር እኛ ብዙ ካቶሊካውያን ከዛ ሀገር በየሀገሩ ሲሄዱ እና ያለን እነሱ ምንድን ነው ተደራጅተው ነው የሚሄዱት። ስራቸው ሙያቸው ይታወቃል። የሚሄዱበትም ሀገር ደሞዛቸው ይታወቃል። ኤምባሲያቸውም ከለላ ይሰጣቸዋል። በሁለቱ መንግስታት መካከል ስምምነት ይደረጋል። እንዲህ አይነት ሲሆን ነው እንጂ ዝም ብሎ በስሜት ተነስቶ መሄድና የመጣው ይምጣ ማለቱ ተስፋ መቁረጥንም ያሳያል። ይሄ ደግሞ የእምነት ጉድለትም ነው። ተስፋ ከሌለ ዓይን ጨፍኖ ወደ ባህር ውስጥ እንደ መግባት ነው እና ይሄ እንዳይሆን የማስተማር ኃላፊነት አለብን እላለሁ በእኛ በሃይማኖት መሪዎች በኩል። መልካም፣ እናመሰግናለን። እንግዶቻችን ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ፣ ሀጂ መሐመድ አሚን ጀማል የኢትዮጵያ እስልምና ጉዳዮች ምክር ቤት ጠቅላይ ፕሬዚዳንት፣ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘ ካቶሊካውያን መጋቤት፣ ዘሪሁን ደጎ የኢትዮጵያ ወንጌላዊት ቤተ ክርስቲያን ህብረት የስራ አመራር ቦርድ ሰብሳቢ፣ ሁላችሁንም በጣም እናመሰግናለን።

ቁጥራቸው እጅግ የበዛ አስተያየቶቻችሁ ጥቂቱን እንስማ። አዲሱ በርከት ያሉ አስተያየቶች ናቸው የደረሱን። ሰሞኑንም በሌሎች ፕሮግራሞቻችን ስናስተናግድ ቆይተናል። ይበልጡን ግን ቀደም ብለህ በመግቢያው እንደጠቆምከው በሰሞንኛው አሳዛኝ እና አሰቃቂ ጉዳይ ላይ ያተኮሩ ናቸው። ስሜታቸውን፣ ሀዘናቸውን ብዙዎች ገልጸዋል። ታደሰ ንጋቱ የተባሉ አድማጫችን አንድ እውቅ ሰው ዋቢ አድርገው ጥቅስ ልከውልናል። ለዚህ ሁኔታ ተገቢ መሆኑን ያሳያል። በእንግሊዝኛ የተጻፈ ነው። አሜሪካዊውን የዋልት ዲዝኒን ጥቅስ ነው የሚያነሱት። የማይደረስበት የማይወጣ ተራራ የለም አሁን ያለውን ችግር ለመመርመር መንፈስን ልቦናን ከፈት አድርገን እኒህ የሚል ልዩ ምስጢር የሚባሉት በአራት የእንግሊዝኛ ሲ ፊደላት ይመሰላሉ፣ ይላሉ። ዋልት ዲዝኒ የተናገሩት ነው። በአንዳንድ ነገሮች የተለየ ትኩረት አድርጎ መሳብ፣ በራስ መተማመን፣ ጠንካራ መንፈስ እና በትጋት መሞከር መጣር ናቸው ይላሉ። ከአራቱ ታዲያ በተለይቶ የሚወሰደው በዚህ ጥቅስ ውስጥ በራስ መተማመን ነው ይላሉ። አሁን የተሰበረ መንፈስ በሚሰማ በአዘን በምትዋጥ ጊዜ ይህንም እናልፋለን፣ የተሻለውም ሁኔታ ይመጣል ወደሚለው የሚወስድ ይመስላል። ና አግባቢ ሆነ ይመስለኛል። መልካም ነው አሉላ። አዎ፣ እንግዲህ አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያል ነው በዚሁ ልንቋጭ ነው። ሀገሬ ሰማይ አንት አገሬ መሬት ከሰው አገር መሬ ክራር ሲደረደር በስንኮ ሲመታ كل في تردد ما አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ከባድ ርዕደ ምድር ዛሬ የኔፖልን ካትማንዶ አካባቢ ሰብቋል። ይህ የሆነውም ዋናው የመሬት መንቀጥቀጥ ከ2200 በላይ ሰዎችን በገደለና ሕንፃዎችን ባፈራረሰ ማግስት ነው። ከዩናይትድ ስቴትስና ሌሎች አገሮች የተላኩ የእርዳታ ሰጪ ቡድኖች በሕይወት የተረፉትን ከየፍርስራሹ ስር ፈልጎ ለማትረፍ በሚደረገው ጥረት ተሰማርተዋል። ምንጮች ዛሬ ማለዳ ለቪኦኤ እንደገለጹት ከካትማንዱ ሰሜን መቶ ሜትሮች ርቆ በሚገኘው የቲቤት ራስ ገዝ አስተዳደር ብዙ ሰዎች ሞተዋል፣ በንብረት ላይ ከባድ ውድመት ደርሷል። በየመን ዛሬም ውጊያው ተጋግሎ ቀጥሏል። በሳዑዲ አረቢያ የሚመራው የህብረቱ ጦር አውሮፕላኖች ዋና ከተማዋ ሳና አቅራቢያ በቤተ መንግስቱ ዙሪያ ያሉ የሁቲ አማጽያንን ጠንካራ ይዞታዎች ደብድበዋል። በደቡባዊቷ የወደብ ከተማ በአደንም በየብስ ግጭቶች ደርሰዋል ተብሏል። ምንጮች በትንሹ አምስት ያህል የአየር ጥቃቶች ሰና አቅራቢያ የሚገኙ የጦር መሳሪያ ግምጃ ቤቶች ላይ መድረሳቸውንም ገልጸዋል። በቶጎ የትላንቱን ፕሬዝደንታዊ ምርጫ ተከትሎ የድምፅ ቆጠራው እየተካሄደ ሲሆን በውጤቱም የወቅቱ ፕሬዝደንት ፎሬ እኛሴምቤ በስልጣን ላይ እንደሚቆዩ ይጠበቃል። ፕሬዝደንቱ የሚወዳደሩት ለሶስተኛ አምስት ዓመት ለሥራ ጊዜ ሲሆን ይህም በቤተሰባቸውን ለሐምሳ ዓመታት ግድም ስልጣን ላይ እንዲቆይ ያስችለዋል ተብሏል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ አራት ሰዓት በ1922 25 ሜትር ባንዶች እንዲሁም በናይል ሰዓት በ1431 መካከለኛ ሞገድ የሚያሰማውን ያንሳት ዝግጅቱን አሁን እዚህ ላይ አበቃ። ነገ ሰኞ ከምሽቱ አንድ ሰዓት ላይ በሚጀምረው ልዩ ፕሮግራምና እንዲሁም ከምሽቱ ሦስት ሰዓት በሚጀምረው መደበኛ ስርጭት መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ቴሌላይም ባት ጋር የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና አሉላ ከበደ ነን። በቀጣይ ፕሮግራማችን እንመለሳለን። የአሁኑን ግን በዚሁ ተሰናበትን። ሰላም ደህና ደሩ።